የፌደራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት በአቶ አስራት ጣሴ ጉዳይ ላይ ለመወሰን ለሶስተኛ ጊዜ ተለዋጭ ቀጠሮ ሰጠ። የአንድነት ለዲሞክራሲና ለፍትህ አመራር አባል አቶ አስራት ጣሴ ለአንድ ጋዜጣ በሰጡት ቃለ ምልልስ የፍርድ ቤትን ስራ መጋፋት በሚል እንደተፈረደባቸው ይታወቃል። ለዛሬ ተቀጥሮ ለነበረው የይግባኝ ችሎት ግን ፍርድ ቤቱ መዝገቡን ገና እንዳልመረመረ ገልጿል። መለስካቸው አመሀ ዝርዝሩን ይዟል። ፍርድ ቤቱ ከዚህ ቀደም ከሁለት ቀጠሮዎች በፊት አቶ አስራ ጣሴ የበታች ፍርድ ቤትን ውሳኔ በመቃወም ያስገቡትን የይግባኝ አቤቱታ መሰረት አድርገው ያቀረቡትን ክርክር አዳምጧል። ባለፉት ሁለት ቀጠሮዎች ከዚህ ክርክር ጋር ተያያዥነት ያላቸውን መዝገቦች መርምሮ ውሳኔ ይሰጣል ተብሎ ሲጠበቅ ዛሬም መዝገቡ እንዳልተመረመረ በመግለጽ ውሳኔ ለማሰማት ለሰኔ ሶስት ቀን 2006 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የይግባኝ አቤቱታ ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት የቀረበው የፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሐብሔር ችሎት በአቶ አስራት ጣሴ ላይ የወሰነውን ውሳኔ በመቃወም ነው። የፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሀቢር ችሎት በከሳሽ አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት እና በተከሳሾች በኢትዮጵያ ሬዲዮና ቴሌቪዥን ድርጅት መካከል በነበረ የስም ማጥፋት ክርክር በሚደረግበት መዝገብ ላይ ተከራካሪ ያልሆኑትን ይግባኝ ባይን አቶ አስራጣሴን ማለት ነው በፍትሀቢር ስነ ስርዓት ሕግ ድንጋጌ መሰረት ቀርበው በጥር ወር 2006 ዓ ምት በወጣው የአዲስ ጉዳይ መጽሔት ላይ ባቀረቡት ጽሑፍ ስለ ፍርድ ቤቱ ገለልተኝነት አስመልክተው የጻፉትን እንዲያስረዱ ጠርቷቸው ነበረ። በዚሁ መዝገብ ላይ ጥር 30 ቀን 2006 ዓ ም በዋለው ችሎት የጥፋተኝነት ውሳኔ በአቶ አስራጣሴ ላይ አሳልፎባቸዋል። በመቀጠልም የካቲት 7 ቀን 2006 ዓ ም በዋለው ችሎት ደግሞ ለሁለት ዓመት በተገደበ ስርዓት እንዲቀጡ እንደወሰነባቸውም ይታወሳል። አቶ አስራጣሴን ፍርድ ቤቱ የቀጣቸው የፍርድ ቤትን ስራን በማወክ በሚል እንደሆነም ይታወቃል። አቶ አስራጣሴ የአንድነት ፓርቲ የአመራር አባል መሆናቸውም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ